የአምቦ ወለጋና ደንቢዶሎ ዩኒቨርሲቲ በ2013 የትምህርት ዘመን ተማሪዎችን ለማስተማር ዝግጅት አድርገናል ብለዋል የዩኒቨርሲቲዎቹ ፕሬዝዳንቶች። ዩኒቨርሲቲው የኮቪድ-19 ወረርሽኝን አስቀድሞ እየተከላከለና የተማሪዎችን ደህንነት እያስጠበቀ ትምህርት ለመስጠት የሚያስችል ቁመና ላይ መሆኑን አስታውቀዋል። ባለፈው ዓመት በኮቪድ-19 ምክንያት ትምህርታቸውን አጠናቀው ያልተመረቁ ተማሪዎችን ተቀብሎ አስተምሮ በሁለት ወራት ውስጥ ለማስመረቅ ጥቅም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየጠበቁ መሆናቸውን ገልጸዋል። ናኮር መልካ ተጨማሪ አለው። የአምቦ ወለጋና ደምቢዶሎ ዩኒቨርሲቲዎች በዚህ በ2013 የትምህርት ዘመን ባለፈው ዓመት በኮቪድ-19 ወረርሽኝ ምክንያት ትምህርታቸውን አቋርጠው ወደ ቤተሰቦቻቸው የተመለሱትንና አዳዲስ ተማሪዎችን ጭምር ተቀብለው ለማስተማር ዝግጅት አድርገናል ብለዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና አራት ሺ አምስት መቶ ገደማ ተማሪዎች ባለፈው ዓመት መመረቅ እያለባቸው በወረርሽኙ ምክንያት ትምህርታቸውን ማቋረጣቸውን ጠቅሰው እነሱንና ሌሎች ተማሪዎችንም ጭምር ለመቀበል ስላደረጉት ዝግጅት እንዲህ አብራርተዋል። በዚህ ዓመት ተማሪዎቻችንን ተቀብለን ትምህርት ለማስጀመር እያሰብን ነው። መጀመሪያ ትምህርታቸውን የምናስጨርሳቸው ወደ አራት ሺ አምስት መቶ የሚሆኑ ተማሪዎችን በአጭር ጊዜ ውስጥ አስተምረን እናስመርቃለን። የሚማሩት ትምህርት ተዘጋጅቷል። ከዚህ ቀደም በድረገጽ በተደገፈ ሁኔታም ሲከታተሉ ነበር። በተወሰነ መልኩም አንብበዋል ብለን እናምናለን። ተማሪዎቹ ሲመጡ ደግሞ በአጭር ጊዜ ውስጥ ቅዳሜና እሑድ እንዲሁም ማታን ጨምሮ ተማሪዎቹ በመምህራን በድረገጽና ለተወሰነ ጊዜ ብቻ ደግሞ ገጽ ለገጽ እየተገናኙ ትምህርቱን ጨርሰው እንዲመረቁ እየተዘጋጀን ነው ብለዋል። የደንቢዶሎ ዩኒቨርሲቲ ፕሬዝዳንት ዶክተር ለታ ተስፋይም ዩኒቨርሲቲው ስላደረገው ዝግጅት ሲያብራሩ እንዲህ ብለዋል ቢያንስ ስምንት መቶ አስራ አንድ ተማሪዎችን በመጀመሪያው ምዕራፍ ለመጥራት እየተዘጋጀን ነው። ለሁለት ወራት ብቻ ተምረው የሚመረቁ ይሆናል። ከመደበኛ የትምህርት ክፍለ ጊዜ ውጪ ቅዳሜና እሁድን ጨምሮ የተዘጋጀውን የትምህርት መርሃ ግብር ጨርሰው እንዲመረቁ የመምህራን የትምህርት መርሃግብርን ማሻሻልና የትምህርት ሰሌዳንም እንዲሁ አዘጋጅተናል። ተማሪዎቹ እንዳጠናቀቁም በሁለተኛ እና ሶስተኛ ምዕራፍ የሁለተኛ እና አንደኛ ዓመት እንዲሁም አዳዲስ ተማሪዎችን የምንቀበል ይሆናል ማለት ነው ብለዋል። የወልጋ ዩኒቨርሲቲ ፕሬዚዳንት ዶክተር አሰን ዩሱፍ በዚህ ዓመት በተለያዩ መርሃ ግብሮች ከ አንድ ሺህ በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸው ከነዛ መካከል ግን መቶ የሚሆኑ የመጀመሪያ ዲግሪ ተመራቂዎች ቅድሚያ ያገኛሉ ብለዋል። በሁለት ወር ውስጥ አስተምረን ለማስመረቅ ዝግጅት ስናደርግ ግን የትምህርት ጥራት ጥያቄ ውስጥ አይገባም ሲሉ ገልጸዋል። ባለፈው ዓመት የቀረውን የሁለተኛ መንፈቅ ዓመት ትምህርት ከዚህ ቀደም እንደተለመደው በአራት ወራት ሳይሆን በሁለት ወራት ውስጥ ነው የምናስተምራቸው። አስፈላጊ የሆኑ የትምህርት አይነቶችን የትምህርት ጥራትን ጥያቄ ውስጥ በማያስገባ መልኩ እንዲማሩ ነው የሚጠበቀው። በድረገጽም እንዲሁ እውቀትን የሚያገኙበት ሁኔታ ይመቻቻል። በትምህርት በቤተ ሙከራ በሚያስፈልገው ሁሉ ተዘጋጅተናል ብለዋል። የወለጋ ደሚዶሎ እና አምቦ ዩኒቨርሲቲ ፕሬዝዳንቶች የኮቪድ-19 ወረርሽንም አስቀድሞ ለመከላከል ተዘጋጅተናል ሲሉ ገልጸዋል። ከኮቪድ-19 ጋር ተያይዞ ወደ እኛ የሚመጡ ተማሪዎች ከበሽታው ነፃ መሆናቸውን የሚያረጋግጥ የምስክር ወረቀት ማቅረብ አለባቸው። እዚህ ከደረሱ በኋላም ለተማሪዎች የአፍና አፍንጫ መሸፈኛ ጭንብል እናቀርብላቸዋለን። መምህራን ደግሞ በተመጣጣኝ ዋጋ የሚያገኙበትን ሁኔታ እናመቻቻለን። የዓለም ጤና ድርጅት ያወጣውን ፕሮቶኮል ተግባራዊ ባደረገ መልኩ ተማሪዎቻችንን የምንቀበለው ተማሪዎቻችን ርቀታቸውን እንዲጠብቁ ይደረጋል። ተማሪዎች ይበዛሉ ተብሎ በሚታሰብባቸው ቦታዎች ሁሉ ላይ ጥንቃቄ እንዲደረግ ሰፊ ስራ ሰርተናል። ተጃጅ ተማሪዎች የተለያዩ አገልግሎቶችን ለማግኘት በሚሄዱበት ቦታ ሁሉ የእጅ ንጽናቸውን እንዲጠብቁና መታጠብ እንዲችሉ ከእጅ ንክኪ ነፃ የሆኑ ማስታጠቢያዎችን እያዘጋጀን ነው። በሚኖሩበት ክፍልም ከሁለት እስከ ሶስት እንዲሆኑ እያዘጋጀን ነው። በሚማሩበት ክፍልም ከሰላሳ በላይ ተማሪዎች እንዳይሆኑ የማስተማሪያ ክፍሎች እየተዘጋጁ ነው ብለዋል ፕሬዚዳንቶቹ። ባለፈው ዓመት በዩኒቨርሲቲዎች ውስጥ አልፎ አልፎ ሲከሰቱ የነበሩ ያሏቸውን ያለመረጋጋት ችግሮች በዚህ ዓመትም እንቅፋት እንዳይሆኑ ቀድሞ ለመቅረፍ ከሃይማኖት አባቶችና አገር ሽማግሌዎች፣ አባገዳዎችና ከማህበረሰቡ ተወካዮች እንዲሁም ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር መወያየታቸውን ገልጸዋል። የዘንድሮን የመማር ማስተማሩን ተግባር በሰላማዊ መንገድ በማካሄድ የተማሪዎችን ደህንነት ለማስጠበቅና የኮቪድ-19ን በተከላከል በተስተካከለ መልኩ እንዲተገበር ተማሪዎቹ ወደ ግቢ ሲመለሱም ከእነርሱም ጋር ውይይት እንደሚካሄድ ዩኒቨርሲቲዎቹ ገልጸዋል። ተማሪዎቹን ተቀብሎ ለማስተማርም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየተጠበቀ መሆኑን የዩኒቨርሲቲዎቹ ፕሬዚዳንቶች አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ